ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ አገሪቱ ብዙ ለውጦችን በማስተናገድ ላይ ትገኛለች። በአንጻሩ ደግሞ በተለያዩ ክልሎችና ከተሞች ግጭቶች እየተበራከቱ እየተከሰቱ ይገኛሉ። የባህር ዳሯ ዘጋቢያችን አስቴር ምስጋናው ይህን ሁኔታ አስመልክታ የባህር ዳር ወጣቶችን አስተያየት አጠናቅራለች። መጋቢት 24 ቀን 2010 ዓ ም ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን የያዙበት ዕለት ነበር። ከዚህ ቀን ጀምሮ ላለፉት አራት ወራት በርካታ ሰበር ወሬዎችን ሰምተናል። በርካታ ለውጦችንም አይተናል። ይህ ለውጥ በእናንተ አይን እንዴት ይታያል ብለን አንዳንድ የባህር ዳር ከተማ ወጣቶችን ይጠይቀናል። ስሜ በኃይሉ አጥናፉ እባላለሁ። በባህር ዳር ከተማ ደግሞ ነዋሪ ነኝ። ዶክተር አብይ ከመጡ በኋላ የምናያቸው ነገሮች የሚታዩ ለውጦች አሉ። መዘርዘርም ካስፈለገን ለምሳሌ በአደባባይ ሀሳብን የመግለጽ ሀሳብን ማራመድ ነጻነት፣ የመሰብሰብ ይህምን የመቃወምም ሁሉ አልፎ አልፎ የምታያቸው መንገዶች አሉ። የመደራጀት ሀሳብን የመስጠት የሚዲያ ነጻነት ሊባል በሚችል ደረጃም ባይሆንም በተወሰነ ደረጃ ሁሉ ለውጦችን እናያለን። ብቻ ሰዎቹ ከዚህ በፊት ይሰማቸው የነበሩት የፍርሃት እንትኖቹ በተወሰነ ደረጃ ተቀንሰው በተወሰነ ደረጃ ሀሳባቸውን ማራመድ የሚጀምሩበት ሁኔታ አለና አየሩን ስታዩ ትንሽ ለውጥ ያለ የሚመስል ነገር አለው ብዬ አስባለሁ። ይህንን ለውጥ እንዴት ማስቀጠል ይቻላል? ይሄ ለውጥ ጥሩ ነው። አሁን እንዴት ማስቀጠል እንችላለን ብዬ ሳስብ አሁን እሳቸው እየተከተሉት ያሉት መንገድ አለ፣ መደመር የምንለው አለ፣ ይቅርታ መንገድ አለ። ይሄ በፍቅር ነገሮችን የመቀየር የሚለው መንገድ አለ። ግን እነዚህ ነገሮች ትንሽ ሳያቸው ጥሩ ነው፣ ግን በአብዛኛው ወደ መለኮታዊ መንገድ አይደሉና በኩል መንገድ ልንቀበላቸው አልቻልም ብዬ አስባለሁ። እና እንደኔ እንደኔ እነዚህ ነገሮች ጠንካራ በሆኑ ኢንስቲቱሽኖቹ ሲቀየሩ ነው ብዬ ያምናለሁ። ለምሳሌ ጠንካራ የሆነ የፍትህ ተቋማት ሊኖሩን ይገባል። ጠንካራ የሆኑ ሚዲያ ተቋማት ሊኖሩን ይገባል። ጠንካራ የሆነ የምርጫ ቦርድ ሊኖርን ይገባል። ጠንካራ የሆነ ገለልተኛ የሆነ አርሚ እና የደህንነቱን የመሳሰሉ ነገሮች ሊኖሩን ይገባል። ይሄ ባለበት ሁኔታ ላይ ሩሎፍሎው የምንለው ነገር ይከበራል ማለት ነው። ስለዚህ በዋናነት በአንድ ሰው ላይ ያጠነጠነና በሳቸው መልካም ፍቃድ እና ይሁንታ ብቻ ሊመጣ የሚችል ነገር መሆን የለበትም። ምክንያቱም ነገ ዋስትና አይኖረንም ነገሮች ሆሎፌሳድን ሊቀየሩ ይችላሉ። በኢንስቲቱሽን ግን የሚታገዙ ከሆነ ግን በእውነትም ይህን ለውጥ ማስከተል ይቻላል ብዬ አምናለሁ። ሳሙኤል ሰይድ እባላለሁ። በባህር ዳር ከተማ ነው የምኖረው። ባለፉት አራት ወር ያየናቸው ነገሮች በተለይም ጠቅላይ ሚኒስትሩ ከሰጡት ፓርላማ ላይ መጀመሪያ ቀን በሰጡት መግለጫ ለ27 ዓመት የነበሩትን የተለያዩ ገደቦች ልበላቸው ለውጥ ሊያመጡ እንደሚችሉ በሰጡት ተስፋ በተለይም በጸረ አሸባሪነት በኢኮኖሚ ላይ ያላቸውን መርህ፣ በዲሞክራሲ ላይ በነፃ ምርጫ ላይ ባላቸው ወይም መድበለ ፓርቲን መሰረት ያደረገ ዲሞክራሲያዊ ምርጫን በተመለከተ የሰጡት ተስፋ ሀገራችን ላይ መጪው ጊዜ ተስፋ የሚሰጥ እንደሆነ የሚያመላክት ነበረ። በሂደትም ለዚህ እውን ለማድረግ የሚያደርጉት እንቅስቃሴ መልካም ነው። ህዝቡም በበጎ መልኩ ተቀብሏቸዋል። እኔም እንደ አንድ ማህበረሰብ አካል ለውጡ አስደስቶኛል። ግን በዚህ መልኩ መደረግ የሚገባቸው ሌሎች ነገሮች አሉ ብዬ አስባለሁ። ይህን ለማጠናከር ደግሞ ጠንካራ ስራ ያስፈልጋል። ከመንግስትም፣ ከህብረተሰቡም፣ ከተቋሚ ድርጅቶችም ወይም ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ በማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ በዚህም የተሻለች ኢትዮጵያ ሁሉንም ያሳተፈ ሁሉም ተጠያቂነት ያለበት ሰላማዊ የሆነች ሀገር ዴሞክራሲያዊ የሆነች ሀገር መፍጠር ይቻላል ብዬ አስባለሁ ትግስት ከሰጡ ብርሃን እባላለሁ የባህር ዳር ከተማ ነዋሪ ነኝ ብዙ ለውጦች አሉ ግን ደግሞ ያው በዚህ ለውጥ መሀል ያልተመለሱ የህዝብ ጥያቄዎች አሉ ያልተመለሱ የህዝብ ጥያቄዎች ያው ሲመለሱ ነው ሞር ለውጥ አለ ብለን ደግሞ እንትን የምንለው ያም ሆነ ይህ አሁን ከመጣው ለውጥ ጋር ሌላ አሳሳቢ ጉዳይ አለ፣ ስርዓት አልበኝነት። በዚህስ ላይ ወጣቶች ምን ትላላችሁ አልናቸው። እሱ ነገር እጅግ በጣም ከሚያሳስባቸው ሰዎች አንዱ ነኝ። ምክንያቱም በቅርብ ጊዜ የምናያቸው በተለያዩ ቦታ ይሄ ጅምላ የሆነ ፍትህ ወይም ፍትህን በእጅ በእጅ የማስ የማግኘት አይነት ነገር የማያቸው ነገሮች አሉ። በአንድ በኩል ስታስበው ህዝብ አትፈርጅበትም ለሀያ ሰባት አመታት ያህል በተጽዕኖ ውስጥ የኖረ ህዝብ በመኖሩ መብቱንም ግዴታውንም እንዴት ኤክሰርሳይዝ ማድረግ እንዳለበት አናውቅም ነበር ብዬ አስባለሁ። እና ያው የቤት ስራ ያስፈልጋል። በየትኛውም መንገድ የትኛውንም የነጻነት መንገድ የሚኖር ሩል ኦፍ ሎው ካልተከበረ ድረስ አገር ትቀጥላለች ብዬ አላምንም። ስርዓት አልበኝነት በምንም አይነት መንገድ የሚደገፍ ሁኔታ አይደለም፣ ድርጊት አይደለም። ስርዓት አልበኝነቱ ግን ከምን መጣ ብሎ መጠየቅ ያስፈልጋል። የተገደበ የተከለከለ መብቱን ግዴታውን የማያውቅ ተደርጎ የተቀመጠ እና ኦል ኦፍ ዘ ሰደን ድንገት ይሄ መብት ተሰጥቷል ሲባል የተፈጠረ ነገር ያለ ይመስለኛል። በምክንያት ሳይሆን የሚደግፉች ያንቺን ማህበረሰብ አንድ ወገን ሲመታው ወይንም የሆነ በደል ሲደርስበት ለምን ተነካል ነው ለምክንያቱ ምንድን ነው ብሎ አይደለም የሚጠየቀው፣ ቡድን ነው የሚጠየቀው። እና ይሄት ትክክለኛ አካሄድ አይደለም። ህዝብ በራሱ ውሳኔ ሰጭም ጠያቂም ፈራጅም ሊሆን አይችልም። እና ይሄ አግባብ ያለው ድርጊት አይደለም። ስርአት አልበኝነት ያው ተቃዋሚ ነኝ። ምክንያቱም ስርዓት አሁን ላይ ነጻነት ተሰጥቶናል፣ ግን ደግሞ ነጻነት የሚረብሹ ብዙ አመፀኞች ልበላቸው እነሱ አሉና፣ ያው እንግዲህ መንግስትም እየተከታተለ ስርዓት ቢያስልን ነው ደስ የሚለኝ። ሰላማዊ በሆነ መልኩ ማንኛውም ሰው ጥያቄውን ማቀርብ መታገል ያልተመለሱ ጥያቄዎች ሲኖሩ ነገር ያው ትርሽበታለች ማንኛውንም ነገር የህዝብን ሰላምና ደህንነት ለመጠበቅ ህዝቡም ሆነ መንግስት ምን ማድረግ አለበት ሌላው ጥያቄያችን ነው። እንደ ህዝብ ሰከን ብለን ማሰብ ይኖርብናል ብዬ አስባለሁ። ልክ መብታችንን ለማስከበር የምንሄደውን ያህል ግዴታችን ማወቅ ይኖርብናል። ያ ማለት ደግሞ ከኢንዲቪጁዋል ራይት ጀምሮ ያለውን እንትን ማክበር ይኖርብናል ማለት ነው። አብዛኞቻችን የምንፈልገውን እንጂ የሌሎች መብት የሆነውን ነገር ሁሉ ላለመንካት የምናደርገውን እንቅስቃሴ ብዙ ጊዜ አንቆጣጠርም እና እሱ ላይ ያለው ነገር በሰከነ መንገድ ከዛ ባሻገር ደግሞ ምናልባት ህግ የተላለፉ ሁኔታዎች በሚፈጠሩበት የሚያጋጥመን ጊዜ ትክክለኛ በሆነው የፍትህ ተቋማቶች ውስጥ የመዳኘት ለፖሊስ ተቋማት ውስጥ የማመልከት አይነት እንጂ ፍትህን በየትኛው መንገድ በእጃችን ለማረጋገጥ የምናደርገው መንገድ ዋጋ ያስከፍለናል፣ ከመንግስትም፣ ከህብረተሰቡም፣ ከተቋሚ ድርጅቶችም ወይም ተቀናቃኝ ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ በማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ። መሆን ያለበት ብዬ ማምን ሆኔ፣ አንደኛ ሰው የስራውን ድርሻ ቢለይ፣ በተለይ አካባቢ ላይ ያለ ሰው አንድ ተራ ነዋሪ የእሱ ጥያቄዎችና ፍላጎትች ፍላጎቶች ፌዴራልም ክልል የሚደርሱ አሉ። በአብዛኛው የፌዴራሉ ለፌዴራል፣ የክልሉንም እንደዚሁ በዞን በሌላም ሌቭል ያሉትን ከታች መሰረቱ ከተጣለ ሳይወድ በግድ ወደ ላይ የመሄድና የመገፋት ሂደት ይፈጠራል ብዬ አምናለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።